ሰላም ጤና ስጥልኝ፣ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ነሐሴ 9 2013 ዓ ም መርሃ ግብር ጀምሯል። የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ደግማችሁ በተሰማቸው ያነቃቃሉ ያልናቸውን ሁለት እንግዶች መራርጠን ይዘንላቸዋል። የሙዚቃ ጥንቅርም ይኖረናል። አብራችሁ እንድታመሹ እንጋብዛለን። በዋናነት በመጀመሪያ የያዝ ናቸው እንግዳችን ዶክተር ን ያሰግድ ይባላሉ። ዶክተር ን ያሰግድ ገና በልጅነት እድሜያቸው ወደ ቤልጅየም በመጓዝ በውጭ ሀገር ያደጉ ኢትዮጵያዊት ምሁር ናቸው። ከ28 ዓመት በላይም የተባበሩት መንግስታት ድርጅት ተቋማትና የአውሮፓ ሕብረትን ጨምሮ ለተለያዩ ዓለም አቀፍ ድርጅቶች የአመራር ክህሎትን ሲያሰለጥኑ ቆይቷል። ከዚህ ቀደምም በጋቢና ቤ መሰናዶ ላይ እንግዳ የነበሩ ሲሆን ሶስት መጽሐፍቶችን ጨምሮ የተለያዩ ጥናታዊ ጽሁፎችን አሳትመዋል በቅርቡም አራተኛ መጽሐፋቸው ሊዲንግ ዊዝ ሀርት ወይም በግርድፍ ትርጉሙ ከልብ መምራት የተሰኘ መጽሐፍ አሳትመዋል መጽሐፉ የዶክተር የኔ አሰግድ ከአመታት በፊት ጥናታቸውን ሲሰሩ ካነጋገሯቸው ታዋቂ የአፍሪካ መሪዎች የቀሰሙትና በግላቸው ያዩትን የህይወት ክህሎትና የአመራር ልህቀትን የሚያስረዳ ነው ከዶክተር የኔ አሰግድ ጋር ቆይታ አድርጌ ነበር ዶክተር የኔ አሰግድ መጽሐፉን ለመጽሐፍ ምን እንዳነሳሳቸው ከሚያስረዱበት ውይይታችን ይጀምራል። ስራ ጋር የተያያዘ ነው። የዶክትሬት ሪሰርች በምሰራበት ጊዜ ማወቅ የምፈልገው ምንድን ነበር ትልቁ ጥያቄ የነበረ፣ የአመራር ችሎታ አንድ ሰው ሲፈጠር አብሮት ነው የሚፈጠረው ወይስ መማር ይቻላል? ያንን የአመራር ችሎታ ደግሞ መማር ከተቻለ እንዴት ነው አንድ ሰው የአመራር ችሎታውን ማዳበር የሚችለው ብዬ እዛ ላይ ብዙ ጊዜ አሳልፍ ያለው እና ዶክትሬትን ሰርቼ ስጨርስ ትልቁ ችግር ምንድን ነበር? ማሳጠር ነበር እና ቢያንስ ወደ ሰባት መቶ ገጽ ደረሰ እና አሁን ግን ሳስበው ኦኬ፣ ለምንድን ነው እንደዛ የረዘመው? እንደዛ የረዘመበት ምክንያት ምንድን ነው? እኔ ያጠናኋቸው ሰዎች በዓለም ላይ መሪ የነበሩ ስማቸውን በኋላ መጥቀስ እችላለሁ። እነዚህን ሰዎች ከነሱ የተማርኩት ብዙ ነበር። ስለዚህ የትኛውን ትቼ የትኛውን አቅርቤ የሚለው ጥያቄ ስለነበረብኝ ነው። ካለቀ በኋላ ግን ምን አልኩኝ? ይሄ ነገር ግን ለሌላም ሰው እንዲያገለግል ከተፈለገ በአጭሩ እንደገና መቅረብ አለበት። በአጭሩ ሲባል ከመቶ ገጽ ባነሰ መጽሐፍ በቀላል ቋንቋ መቅረብ አለበት። ማንኛውም ሰው ይሄን መጽሐፍ አንስቶ አንብቦ ያገኘሁትን ትምህርት ማግኘት እንዲችል ወላያ ሰው አለቃ ቢሆን አለቃ ባይሆን መሪ ቢሆን ወይ የራሱን ሕይወት ብቻ የሚመራም ሰው ቢሆን ይችን መጽሐፍ ግን አንብቦ ከነዛ መሪዎች ከነዛ በዓለም ደረጃ ያሉ መሪዎች የተማርኩትን ማስተላለፍ ስለፈለግኩ ነው ይህ መጽሐፍ ከዛ ነው የመጣው እሺ ዶክተር እንግዲህ በድጋሚ በጣም አመሰግናለሁ እስቲ ጥቂት ስለ ጥናቱ ይዘት እያስረዱን ጥናቱ ምን ላይ ነበር የተሰራው በፈረንጅ አቆጣጠር በሁለት ሺህ አስር ነበር የጥናቱ የፒኤችዲው ታይትል የአፍሪካ አመራር ችሎታ ከአፍሪካን መሪዎች አይን እነዚህ መሪዎች ደግሞ እውነት እንደው ለእኔ ተስፋ የሚሰጡ መሪዎች ማን ናቸው? እነዚህ ተስፋ የሚሰጡ መሪዎች አፍሪካን መሪዎች በመንግስት ብቻ ሳይሆን በተባበሩት መንግስታትም ቢሆን አርቲስቶችም ቢሆኑ ኦፒኒየን ሊደርስ መሪዎች ባሉበት ስፍራ ድርጅትም ሆነ ከተማም ሆነ በዓለም የታወቁ ዘፋኞች፣ በዓለም የታወቁ ጸሐፊዎች፣ አክቲቪስት የሆኑ ሰዎችና ያናገርኩት ለዚህ ጥናት እና ለእነሱ የነበረኝ ትልቁ ጥያቄ ምንድን ነበር? ለወደፊት ትውልድ አንድ ስለ ሊደርሽፕ መልእክት ቢኖራቸው ያ መልእክት ምንድን ነው? ወይም ደግሞ ምንድን ነው አመራር ችሎታችን ላይ ማድረግና መጨመር ያለብን አገሮቻችንን ለማበልጸግ እንድንችል የሚለው ጥያቄ ነው። እራሳችንን ማሻሻል እንድንችል በአለም ደረጃ መወዳደር እንድንችል ምንድን ነው የሚለውን ጥያቄ ላይ ነው። በዛ ዙሪያ ነው የተነጋገር ነው። የጥናቱ ውጤትና ግኝትስ ምን ይመስላል? ከዚህ ጥናት ያገኘውት ምንድን ነው? አንደኛ እርግጥ አንድ ሰው ሲወለድ እንዲሁ አንዳንዱ ዝም ብሎ የሙዚቃ ስጦታ ሊኖረው ይችላል፣ ወይ የጨዋታ ስጦታ ሊኖረው ይችላል። እርግጥ የአመራር ችሎታ ስጦታ ሊኖረን ይችላል። ሆኖም ግን አመራር ችሎታ ማንም ሰው ሊማር ይችላል። ያለውን ደግሞ ማዳበር ይችላል። መሪነት ደግሞ የሚጀምረው መቼ ነው? የራሳችንን ህይወት መምራት ስንጀምር ነው። መሪነት ማለት አለቃ መሆን ብቻ አይደለም። የመንግስት ሹም መሆን ብቻ አይደለም። መሪነት የሚጀምረው የራሳችንን ህይወት አስተውለን እኔ ዛሬ ወዴት ነው የሚሄደው፣ በዛሬ ቀን ምን ምንድን ነው ማድረግ የምፈልገው የአሁኑ ዓመት ምንድን ነው መፈጸም የምፈልገው በህይወቴ ምንድን ነው ማድረግ የምፈልገው የሚለውትን ጥያቄዎች ስናዳብር የራሳችንን ህይወት እየመራን እንሄዳለን። የምናደርጋቸውን ምርጫዎች ደግሞ በኃላፊነት ውጤቱን መቀበል መቻል አለብን። እያንዳንዱ ነገር በህይወታችን የምናደርገው፣ የምንበላው፣ የምንጠጣው፣ የምንናገረው፣ የማንናገረው ሁሉ መጨረሻ ላይ ይደመራል። ሁሉም ህይወታችን ላይ ዳና ትቶ ያልፋል። ዶክተር እንግዲህ እርስዎ የአሁኑን የደቡብ አፍሪካውን ፕሬዚዳንት ሲሪል ራማፎሳን ጨምሮ የቀድሞውን የተባበሩት መንግስታት ዋና ጸሐፊ ኮፊ አናንና ሌሎችን በተለያዩ ሀገራት በተለያየ አይነት የአመራር ደረጃ ላይ ያሉ ሰዎችን አነጋግረው ነው የአሁኑን መጽሐፍ ይህንን ሊዲንግ ዊዝ ሀርት ወይም ከልብ መምራትን የጻፉትና እነዚህን አመራሮች ባገኟቸው ወቅት የሚያመሳስላቸው ነገሮች ምን ነበር የተገነዘቡት እርስ ሁሉም ምንድን ነው አሁን እዚህ መጽሐፍ ውስጥ ያለው ምንድን ነው ሁሉም እንደ አይነት ነገር ምንድን ነው ያላቸው ቢባል እነዚህ ነጥቦች ናቸው አንደኛ የማዳመጥ ችሎታ ከማውራታቸው በፊት የሚያዳምጡት ጊዜ ይበልጣል ስለዚህ አንድ ሰው መሪ ሲሆን መጀመሪያ ማዳመጥ በቃ ማዳመጥ ደግሞ ማዳመጥ ማለት ሌላው ሲያወራ እኛ መልሳችንን ማዘጋጀት አይደለም የእውነት ማዳመጥ ይሄ ሰው ምን ሊለኝ ምን ልትለኝ ነው የምትሞክረው ሁለተኛው ሌላ ደግሞ ምንድን ነበረ ሁሉም በጣም ደጎች ሰዎች ናቸው። በእውነት ለሰው ያዝናሉ፣ ለሰው ያስባሉ። ለሀገር የሆነ ለዓለም ሆነ ማቅረብ እችላለሁ በምን አይነት መንገድ ማገልገል እችላለሁ ብለን የምንጠይቀው ጥያቄ ሲመጣ ነው። ሌላ ነገር ደግሞ የተማርኩት ምንድን ነው፣ እነዚህ ሰዎች ሰውን አያንቋሽሹም። አንድን ሰው ለመቆጣት ወይ ለማንቋሸሽ ወይ ለማሳፈር በተአምር እንደዚያ አይነት ነገር አያደርጉም። አንድ ሰው ጥፋት አጥፍቶም ከሆነ ቁጣም የሚያስፈልግ ከሆነ እንደው በምንም ምክንያት ሰው ፊት አይናገሩም። ማንንም በር ዘግተው ነው የሚናገሩት። ሲናገሩም ደግሞ እንዴት ነው ያ ሰው ያንን እርማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰውየውን እንክትክት ለማድረግ አይደል። እርማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች በራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጠዋት እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል፣ ግማሹ በጸሎት ላይ ሆን ሊሆን ይችላል። መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ይኑ ጽሞና ጊዜ አላቸው። እና እነዚህ ነገሮች ናቸው ከሁሉም ጋር ያየሁት። እርግጥ እያንዳንዱ ያው በየራሳቸው ሕይወት በየራሳቸው ስራ መሪዎች ናቸው ማለት አሁን በተባበሩት መንግስታት ላይ ፎርመር ሴክሬታሪ ጄኔራል የነበሩት ኮፊ አናን፣ እርግጥ የተባበሩት መንግስታት ስራ ላይ የነበሩ አመራር ችሎታቸው አይደለም። ግን ሌላ አሁን በአለም የታወቀ ዩሱንዱር ያው እንደምታውቂው ነው። የሴኔጋል የታወቀ በአለም የታወቀ ሙዚቀኛ ነው በሴኔጋል ሀገር ውስጥ እንደዚህ አይነትም ሰው በሙዚቀኛነቱ መሪ ነው። የአፍሪካውያን የአመራር ክህሎት ወይም የአፍሪካውያን የአመራር ዘይቤ ከሌላው አለም በምን ይለያል? ያው አመራር አመራር ነው። የአመራር ችሎታ የአመራር ችሎታ ነው። ምንም ከየትም ሀገር ብንሆን የምንም እጾታ ብንሆንም አመራር ችሎታ አመራር ችሎታ ነው። ግን ጠለቅ ብለን ካየነው አፍሪካን ላይ ምንድን ነው የሚለየን ብንል እንደው ትህትና ይለየናል እኔ እንደሚመስለኝ አፍሪካ ውስጥ መሪዎቻችን ትህትና አላቸው። እዛ ግን ከዛ ውጭ ግን ብዙ የሚለየን ነገር የለም። አንዳንዴ ግን ይሄ ትህትና ያመራር ችሎታቸውን ወይ ደግሞ ቁርጥ ያለ ውሳኔ የመወሰን ችሎታቸውን ሊያዳክምባቸው ይችላል። ይሄ ነው እንግዲህ ብዬ የማስበው። በመጽሐፉ በተለያዩ ቦታዎች ላይ የሴት አያቶትን አንስተዋልና ና እንደውም ሀገር በቀል እውቀትን መቀበልም አብሮ ተነስቷልና እሳቸው በተደጋጋሚ የተነሱት ከምን አንጻር ነው? ከአመራር ጋር ምን ያያይዛቸዋል? አያቴ አልማዝ ኃይለ ማርያም ይባላሉ እና እሳቸው የኔ አያት ስለነበሩ እኔ እድለኛ ነኝ። ለምን ከአያቴ ጥላ ስር ነው ያደግኩት። ወደ ውጭ እስክኔ ድረስ እስከ ስምንት ዘጠኝ አመት እስኪሆነ ድረስ ኦልሞስት ሀያ አራት ሰአት አብረን እና ያሳለፍ ነው። ሁሌ ከእሷ ስራ አልጠፋም እና እሷ ላይ የማየው ምንድን ነው? ሰውን ስታነጋግር በደግ አይን ነው የምታነጋግረው። ድምጿ አይከብድም። ትልቅ ባለስልጣን ሰው ቢሆን መንገድ ላይ የኔድጤ ቢሆን መንገድ ላይ ባለሱቅ በደረቴ ቢሆን ሁሉንም ሰው እንደ ንጉስ ነው የምትቀበለው፣ እንደ ንጉስ እንደ ንግስት ነው የምትቀበለው። ማንም ሰው ማንንም ተናግሮ አያውቅም። ሰው የሚከበረው ደግሞ የቤቱ ባለቤት ልጆች ስለሆኑ ሳይሆን በስራችን በእድሜያችን ሁሉንም ሰው ጋሼ እትዬ ብለን ነው ያደግነው ያ የመጣው ከየት ነው ከያቴን የመጣው እንደ ሰውነቱ ነበር የምትቀበለው እያንዳንዱን ሰው እርግጥ እንደ ንጉስ እንደ ንግስት ብታከብረውም ሰው መሆኑንም እያስተዋለች ነው ሰው ስለሆነ ደግሞ መሳሳት እንደሚችልም እያስተዋለች ነው ያ ሰውም ደግሞ ከተሳሳተ ይቅር እያለች ነው። እሺ በመጽሐፉ ላይ ከተጠቀሱ ሰዎች መካከል የቀድሞው የቡርኪና ፋሶን ፕሬዚዳንትና ና የነጻነት ታጋይ ተብለው የሚጠቀሱት የቶማስ ሳንካራ ወዳጅ የሆኑት ባለስልጣን ሴት አንዷ ናቸው እዛ ላይ እሳቸው ከቶማስ ሳንካራ ጋር አብሮ በሰሩበት ጊዜ ያስተዋሉትን ነገር እርሶ ጽፈውታል ና እስቲ ጥቂት ስለዚህ ነገር አጫወቱኝ። እንግዲህ እሳቸው የሚባሉት ማዳም ዦዜፊን ወድራጎ ነው የሚባሉ እሳቸውን ሳገኛቸው በኋላ ደግሞ ለብዙ ዓመት ነው ማቃቸው ቶማስ ሳንካራ ና የነበሩት እንዳለ ካቢኔቱ እንዳለ በተገደለበት ሰዓት እሳቸው ያልተገደሉበት ምክንያት ለምንድን ነው? ሌላ ስብሰባ ነበራቸው ሌላ ቦታ ና እዛ ስብሰባ ላይ ስላልተገኙ ብቻ በህይወት ያሉት እስካሁን። ስለዚህ ከዛ ነው የሚጀምረው። ፕሬዚደንት ሳንካራ ሲገደሉ ሰላሳ ሰባት አመታቸው ነው። የተገደሉበትን ምክንያት ለምንድን ነው? ብዙ ነገር አንቀሳቀሱ። አሁን ምን ይሉ ነበረ? እኛ ቡርኪና ፋሶ ደሀ ሀገር ናት፣ መርሴዲስ ለሚኒስቴር አይቻልም፣ ሁላችንም ባለን በቤት መኪና ና በብስክሌት ነው የምንሄደው ብሎ አወጁ። በጣም ለህዝቡ ያስቡ ነበር ከዛ ሚኒስተሮቹ ምን ይሏቸው ነበረ? የሆነ ፕሮግራም ወይ በሚጻፉ ጊዜ ኦኬ እንሄድ ይሉና ገበያ ጋር ይሄዱና ገበያ ላይ ካሉት ሴቶች ጋር እዛ የሚሸጡት እንቁሳቁስ ከሚሸጡት ጋር እሺ፣ አስረዷቸው እነሱ ከገባቸው ይሆናል ካልገባቸው ደግሞ ተመልሳችሁ እንደገና ትጽፋላችሁ ይሏቸው ነበር። ያው ተገደሉ። እና ማዳም ዦዜፊን ወድረ ያጎ የዛሬ አንድ ሶስት አራት ዓመት ይሆናል። በዛን ጊዜ ደግሞ የፍትህ ሚኒስቴር ሆነው ነበረ። ማዳም ወድ ያጎ ስንገናኝ ዞሮ ዞሮ ይኸው ከሰላሳ ዓመት በኋላ ፍትህ ሚኒስቴር ሆኜ ተመልሼ የመጣው ሀገሬ፣ መጀመሪያ ደግሞ የተሰጠኝ ፋይል የፕሬዚዳንቴን የወል መቃብር ማስከፈትና የሚያስፈልገውን ምርመራ የማድረግ ነው ሲነግሩኝ፣ ምንድነው የሚያሳዝንሽ ነገር አሉኝ። አጽሙ ሲመረመሩ ጥይቶቹ እዚህ እጃቸው ስር ነበሩ። ይሄ ወደ ጥይቶቹ እንዳለ የተገኙት እዚህ ወደ ደረታቸው ከላይ እና ብብት ውስጥ ነበር። ይሄ ማለት ምንድን ነው? እጃቸውን ሰጥተው ነበር ሲገሏቸው። በጣም ያሳዝናል። እኔ አሁን እነ ቶማስ ሳንካራን ሳስብ፣ በምንም ምክንያት እጅ መስጠት አንችልም። በምንም ምክንያት እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታም ሀላፊነትም አለብን። ችሎታውም ደግሞ አለን ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክ ነው። በመጽሐፉ ላይ ሌላ የተነሳው ነገር ደግሞ የእለት ተዕለት የህይወት ምርጫ ነው። የእለት ተዕለት ምርጫችን በህይወታችን ላይ ስላለው ተጽዕኖና አጠቃላይ እርስዎ መጨመር የሚፈልጉት ነገር ካለ አያይዘው ይንገሩኝ። አንድ አንድ ሀገር ውስጥ እንደ አንድ ቤተሰብ ብናስበው አንድ ቤተሰብ ችግር ሲፈጠር አሁን አንድ ቡድን ብቻ አይደለም ጥፋተኛ። ሁላችንም ላይ ጉድለት ሊኖር ይችላል፣ ደካማ ጎን ሊኖር ይችላል፣ ጥፋት ሊኖር ይችላል። እኔ ግን የራሴን ጥፋት፣ የራሴን ጉድለት፣ የራሴን ድካም ካልተቀበልኩኝ፣ የሌላው ላይ ካተኮርኩኝ፣ መፍትሄ ሊኖር አይችልም። ስለዚህ አሁን በሀገራችን ባለው ሁኔታ የጋራ መፍትሄ ለሀገራችን የምንፈልግ ከሆነ እያንዳንዳችን ወደፊት እያንዳንዳችን ሀገራችን እኮ ብትኖርልን መታድግልን እንደፈለግን እንደ ልባችን እንድንኖርባት ከፈለግን ሁላችንም የጋራ መፍትሄ መፈለግ አለብን። ያ ጋራ መፍትሄ ምን ማለት ነው? ሁሉም ሰው በሌላው ያለውን ጥፋት ብቻ መመራመር ሳይሆን በራሳችንም ያለብንን ጥፋት አንድ ላይ ያንን መፍታት መቻል አለብን። ዶክተር የሚያሰግድ ከአሜሪካ ድምጽ ጋር ለነበሩት ቆይታ አመሰግናለሁ። አመሰግናለሁ። አድማጮቻችንንም ደግሞ በጣም አመሰግናለሁ በማዳመጥ ላይ የምትገኙት አሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ መሰናዶ ነው። ከኛ ጋር ስለሆናችሁ እናመሰግናለን። ኦውቲዝምና ሌሎች ተያያዥ ችግሮች ስላሉባቸው ሕጻናት ያለ ግንዛቤ አሁንም አናሳ መሆኑን ተከትሎ ማህበረሰቡን ግንዛቤ ለማስጨበጥ አንስቶ ወላጆች እንደዚህ አይነት እክሎች ያሉባቸውን ሕጻናት ልጆች እንዴት መርዳት ይችላሉ በሚል ሀሳብ ዙሪያ ጠለቅ ያለ እውቀት የሚያስጨብጥ መጽሐፍ ለመጀመሪያ ጊዜ በቅርቡ በዚህ አመት ገበያ ላይ ይውላል። ይህን ሁሉ በአንድ የተሰኘ መጽሐፍ መጽሐፍ የጻፈችው የአእምሮ ህክምና ባለሙያና መምህርት የሆነችው መዓዛ መንክር ስትሆን ስመኝሽ የቆየ ኦቲዝም ያለባቸውን ልጆች ለውጤት ማብቃት በሚቻልባቸው መንገዶች ዙሪያ አነጋግራታለች። ቀጥሎ ይቀርባል። መዓዛ እንግዲህ ዛሬ የተገናኘ ነው ሁሉም በአንድ የተሰኘ ኦቲዝምና ና ተያያዥ እክል ያለባቸው ልጆችን ለማገዝ የሚረዳ መጽሐፍ ጽፈሽ ለገበያ ውለሽ ነውና እስቲ በቅድሚያ መጽሐፉን ለመጻፍ መነሻ ከሆነች ሀሳብ ብንነሳ ስለ ኦቲዝም ኢትዮጵያ ውስጥ በማህበረሰቡ ዘንድ ያለው የእውቀት ደረጃ ምን ይመስላል? ኦቲዝም ብቻ ሳይሆን ሌሎችም ከህጻናት ላይ የሚከሰቱ የአይምሮ ህመም አይነቶች እገዛው መጀመር ያለበት በቤት ውስጥ ነው። ግን ወላጆች ከምን መጀመር እንዳለባቸው ምን ማድረግ እንዳለባቸው ብዙ ጊዜ አያውቁም እና ከዛ የተነሳ ይሄ በጣም ውጤታማ ወርቃማ የሆነ የልጆቹ ለጋ እድሜ ያልፋል። በተለይ አሁን አሁን በቅርብ ነው እንጂ ሁለትም ሶስትም አመት የሆኑ ያቸው ህጻናት መምጣት የጀመሩት በፊት በፊት እንደውም በቃ ትልልቅ ከዘጠኝ አስር አስራ አንድ አመት የሆናቸው ልጆች ናቸው እና ለምን ዘገያችሁ ስትያቸው፣ እኛ መፍትሄ እኮ ያለው ነገር አልመሰለንም የት ሄዶ ሕክምና ሊያገኙ እንደሚችሉ አናውቅም እና የመሳሰሉት ነገሮች ይላሉ እና ስለዚህ ያ ነገር በጣም ከበፊቱ የሚያሳስበኝ ስለነበረ በመጽሐፍ ባደርገው መጠነኛ የትምህርት ደረጃ ያለው ሰው በአማርኛ ቋንቋ የሚጻፍ ስለሆነ ሊጠቀምበት ይችላል የሚለውን ነገር ማሰብ ጀመርኩ። ችግር ያለባቸው ልጆች ለማገዝ መጀመሪያ ችግሩን መለየት ያስፈልጋል። እና ይሄ ኦቲዝም የሚባለው በሽታ ምን አይነት ነው? ወላጆችስ እንዴት ነው ሊያውቁት፣ ሊለዩት የሚችሉት? ገና በልጅነታቸው ኦቲዝም ያለባቸው ልጆች ከሌሎች ልጆች በባህሪ ይለያሉ። እነዛ ባህሪያቶቹ ደግሞ ምንድን ናቸው? ብዙ ጊዜ ከሰው ጋር ግንኙነት ለመፍጠር ማለት ጓደኝነት፣ ማህበራዊ ትስስር ለመፍጠር ይቸገራሉ። አይን ለአይን ምልከታ ማድረግ ይቸገራሉ። ሀሳባቸውን በንግግርም ሆነ በምልክት መግለጽ ይቸገራሉ። ሌላው ደግሞ ብዙ ያልተለመዱ አይነቶች ድግግሞሽ ያላቸው ባህሪያት፣ ፍላጎቶች፣ ድርጊቶችን ማድረግ ይወዳሉ እና በአብዛኛውን ጊዜ በእነዚህ በሁለቱ ባህሪያቶቻቸው ከሌሎች ልጆች ወይም ሌሎች አይነት እክል ካለባቸው ይለያሉ። እና ኢትዮጵያ ውስጥ ያው የዚህ የኦቲዝም ብቻ ሳይሆን አጠቃላይ ከአይምሮ ጋር ተያያዥ የሆኑ እክል ስላሉባቸው ልጆች ያለው ግንዛቤ በጣም አናሳ ነው። እንግዲህ አሁን ባልሹ መሰረት ችግሩ ከተለየ በኋላ አንቺ የጻፍሹ ሁሉም በአንድ የተሰኘው መጽሐፍ ኦቲዝም ያለባቸው ሕጻናት ከቤት ውስጥ ጀምሮ መርዳት የሚያስችል መረጃ ይሰጣልና። እስኪ ዋና ዋና የምትያቸው ኦቲዝም ያለባቸው ልጆች ሊረዱበት የሚችሉበት መንገድ ምንድን ነው? አዎ ዋና ዋናዎቹ እንግዲህ ምንድን ናቸው? የመጀመሪያው ብዙ ኦቲዝም ያለባቸው ልጆች ሀሳብን በንግግር መግለጽም ሆነ ሌሎች የሚያስተላልፏቸውን መልእክቶች መረዳት ይቸገራሉ። አንዱ ትልቁ ወላጆችን በተለይ በዋነኝነት የሚያሳስበው የተግባቦትና የንግግር መዘግየትና ይህኛ ወክል ነው። ስለዚህ መጽሐፌ ውስጥ አንዱ በትልቁ ቦታ የተሰጠው ነገር ምንድን ነው የተግባቦትና የንግግር ክህሎት ወይም ስፒች ቴራፒ የምንለውን ከየት ነው መጀመር ያለበት? አንድ ልጅ ደግሞ በምን አይነት መንገድስ ነው ሀሳቡን አሁን የሚገልጸው? በአብዛኛው ከማህበረሰቡ ጋር ሊያግባባው በሚችለው ምልክት ሊሆን ይችላል፣ ንግግር ሊሆን ይችላል፣ የተለያዩ ፎቶግራፎችን በመጠቀም ሀሳብን መግለጽ ሊሆን ይችላል። እነዛን እንዴት ሊጠቀምባቸው እንደሚችል በቤት ውስጥ ወላጆች ራሳቸው ያንን የንግግር ክህሎት እንዲመጣ እንዴት ማስጨመር እንዳለባቸው አንዱ እሱ ነው። ሁለተኛው ደግሞ ብዙ ጊዜ ወላጆች የሚቸገሩት ምንድን ነው፣ ልጆቻቸውን ራሱ ማወቅ ይቸገራሉ። ልጄ ይወደኛል፣ አይወደኝም፣ አሞታል፣ ከፍቶታል፣ ተደስቷል የሚለውን ልጆቻቸውን ስሜት የልጆቻቸውን ጠባይ፣ ፍላጎት በጣም መረዳት ይቸገራሉ። ስለዚህ ልጆቻቸውን እንዴት መረዳት እንዳለባቸው አንድ ልጅ የሆነ ነገር ሲያደርግ እጅ እያውለበለበ ሊሆን ይችላል። ግን ያ እጅ ማውለብለብ ደስታን የገለጸበት ሊሆን ይችላል። አሞኛል ማለት ሊሆን ይችላል። ወይም የሚደረገው ነገር እኔ ያልተመቸኝም ሊሆን ይችላል። ያንን ግን በቅርበት አብረሻቸው ስትሰሪ፣ በጣም ስትጠጊያቸው፣ በጣም ስታያቸው ነው ትርጉሙ የሚገባሽ። ስለዚህ ልጆቻቸውን እንዴት ነው መረዳት ያለባቸው። ሌላው ደግሞ አስቸጋሪ ባህሪያት የምንላቸው ራስንም ሌላንም የሚጎዱ ባህሪያት ተዘውትረው ይታያሉ። ኦቲዝም በኦቲዝም ጥላት ስር የሚኖሩ ልጆች ላይ እነዛንም ባህሪያት እንዴት መከላከል እንደሚቻል፣ እንዴት መቆጣጠር እንደሚቻል እነዛን ያስተምራል። በዕለት ተዕለት ህይወታቸው አስፈላጊ የምንላቸው ክህሎቶች አሉ ለህፃናት በእድሜያቸው እነዛ ክህሎቶች ምን ምንድን ናቸው፣ እንዴት ማለማመድ ይቻላል የሚል ነገርም አለው። በጣም በርካታ ናቸው። ትርጉም ያለው እንደሆነ ውጤት ያመጣ እንደሆነ ደግሞ እንዲረዱበት አስር ወላጆች እውነተኛ ታሪካቸውን ያለፉበት እውነተኛ ፌስ ያደረጓቸውን ቻሌንጆች አካፍለዋል። ስለዚህ መጽሐፉ አስር ምዕራፎች አሉት፣ አስር ደግሞ እውነተኛ የወላጆች ተሞክሮች አሉ። በዚህ መልክ ነው የተዘጋጀው። በጣም ደስ ይላል። በተለይ ደግሞ ኦቲዝምን በተመለከተ ሰዎች በግላቸው አንብበው መረጃ የሚያገኙበት በሀገር ውስጥ ቋንቋ በዚህ መልኩ የተጻፈ መጽሐፍ ብዙም ያለ አይመስለኝም እና በዚህ መልኩ መቅረቡ በጣም ትልቅ ነገር ነው። ግን ከወላጆች በተጨማሪ ለእንደዚህ አይነት ልጆች ድጋፍ የሚያደርጉ የተለያዩ ተቋማት አሉ። ለምሳሌ ትምህርት ቤቶች፣ ለእነሱም ድጋፍ የሚሰጡ መረጃዎች ይኖሩት ይሆን? በትክክል አሁን መጽሐፉ የተዘጋጀው ወላጆችን፣ መምህራንና ባለሙያዎች ባለሙያ ሐኪሞች ሊሆኑ ይችላሉ፣ ሳይኮሎጂስቶች ሊሆኑ ይችላሉ፣ የልዩ ፍላጎት ትምህርት ባለሙያዎች ሊሆኑ ይችላሉ እና ከዛም በተጨማሪ ደግሞ በሳይንሱ በሳይኮሎጂም በልዩ ፍላጎት ትምህርቱም ስልጠናው ሳይኖራቸው በፍላጎት ብቻ ልዩ ድጋፍ የሚፈልጉ ህጻናትን የሚያግዙ ባለሙያዎች አሉ፣ በተለያየ የትምህርት መስክ ተመርቀው። ስለዚህ ይሄ መጽሐፍ ስራው ምንድን ነው? እነዚህ ሁሉ የሚያበቃ የአሰልጣኝነት ሚናቸው ምን መምሰል አለበት? ስለሆነ ለባለሙያዎችም፣ ለመምህራንም፣ ለወላጆችም፣ ለእህት ለወንድሞችም፣ ለሁሉም የሚያገለግል ነው። መጽሐፍሽ ሁሉም አይነት የህብረተሰብ ክፍል ሊያገኝበት በሚችለው ዋጋ ነው የቀረበው። እስካሁንስ ባለው ያገኘሹ ምላሽ ወይም ተቀባይነት ምን ይመስላል? ዋጋውን ያደረግኩት አራት መቶ ብር ነው። ነገር ግን አንዳንድ አሁን በጎ ፈቃደኛ የሆኑ በስራ የሚያውቁኝ ሰዎች በጣም ለተቸገሩና ይህን ክፍያ መሸፈን ለማይችሉ ደግሞ ባለሙያም ሆነው አቅሙ የሌላቸው ግን አንብቢ ብጠቀምበት ለሚሉ ለማሰራጨት እየሸፈኑ ነው እኛም ደግሞ አዲስ አበባ ውስጥ ላሉ በተለይ መንግስታዊ ያልሆኑ ድርጅቶች በላይብረሪያቸውና ለተወሰነ ለስታፋቸው መስጠት እንዲችሉ በነጻ እያሰራጨን ነው። ከአስተያየቱ ስንጀምር እንግዲህ በጣም ማለት ከምጠብ ከማስበው በላይ በጣም ጥሩ ጥሩ ምላሾችን እያገኘው ነው። የመጽሐፍት መሸጫ እራሱ ያሏቸው ሰዎች አንብበውት አንዳንድ የወላጆች እንደዚህ ለእንደዚህ አይነት ልጅ የሚሆን መጽሐፍ የለም ብለው ይጠይቁን ነበረ እና በጣም እናዝን ነበረ። ይሄንን ስናነበው ግን በጣም በደንብ አድርጎ አቅም የሚሰጥ ወላጆችን የሚያስታጥቅ መጽሐፍ ነው ብለው በጣም ከማስበው በላይ አስተያየት ይሰጣሉ። የትምህርት ቤት ባለቤቶች፣ መምህራንም እንደዛው በጣም ከማስበው በላይ ትልቅ ጥቅም ፋይዳ ያለው እንደሆነ ይነግሩኛል። እንደውም ሌላም ለመጻፍ እንድበረታታ ሃ በቃ ችላለው ማለት ነው ብዬ እንዳስብ እያደረገኝ ነው። በዚህ በኦቲዝምና ተያያዥ ክል ያለባቸውን ልጆች ለማገዝ የሚረዳ ሁሉም በአንድ የተሰኘ መጽሐፍ ጽፈሽ ለገበያ አቅርበሻል። እንግዲህ አድማጮቻችንም መጽሐፉን ገዝተው እንዲያነቡ እንጋብዛለን። አንቺ ግን ከኛ ጋር ለነበረሽ ቆይታ በጣም እናመሰግናለን። እኔም አመሰግናለሁ፣ ለሰጣችሁኝ እድል እግዚአብሔር ይስጥልኝ። ዜናዎቻችን ከኛ ጋር ስነብራችሁ ቆይታ እያመሰገንን የእሁድ ነሐሴ 9 2013 ዓ ም መሰናዷችንን እዚ ላይ ፈጸምን። ስናስተናግዳችሁ የመሸነው ኤደን ገረመው፣ በመስተንግዶ ኤልያስ አስማረ፣ በቅንብሩ ሰለሞን አባተ በመርሃ ግብሩ ዋና አዘጋጅነት ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን ነው። በነገው ምሽት በመደበኛው መርሃ ግብር እንገናኛለን። እዚ ላይ እንሰናበታለን። ደህና ደሩ።